ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰኞ ታህሳስ 22 2011 ዓ ም ታህሳስ 31 2018 እንደ አውሮፓውያን የዘመን አቆጣጠር የአውሮፓውያን አዲስ ዓመት ዋዜማ ነው። ዛሬ በዓሉን ለምታከብሩ አድማጮቻችን ሃፒ ኒው ይር እንላለን። በፈረንጅኛው እንኳን ለአዲሱ 2019 ዓ ም በሰላም አደረሳችሁ። ጠቅላላ ጉባኤም በአብላጫ ድምፅ በመቅደስ ሰማያዊ ታሪኩን በደማቁ ጽፏል። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ከዜናው መካከል በአቶ ገላሳ ዲልቦ የሚመራው የኦሮሞ ነጻነት ግንባር ባለፈው ቅዳሜ አዲስ አበባ መግባቱ ይታወቃል። በደቡብ ክልል ሻካ ዞን ቴፔ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ መመለሱ ታውቋል። ኤርትራ በአሰብና በአዲስ አበባ መካከል ያለውን ወደ ኢትዮጵያ የሚያስገባውን ድንበር ከፈተች የሚሉ ይገኙባቸዋል። ክቡራትና ክቡራን አድማጮቻችን የዛሬ ቀደም ብለን እንዳስተዋወቅ ነው ታህሳስ ታህሳስ 22 2011 ዝግጅት ነው ይዘን የቀረብ ነው ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤናም በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮች ይዘው ይጠብቋቸዋል። አስተናጋጆቻችሁ የአዲሱ ዓመት ልዩ ዝግጅት ጋር አሉላ ከበደና አዲሱ አበበ አቀናባሪ ብርሃን ኃይሉ ከስርጭት መሐንዲሳችን ጋር አብረናችሁ እናምሻለን። አሁን የሰዓቱን ያለም ዜና። በአቶ ገላሳ ዲልቦ የሚመራው የኦሮሞ ነጻነት ግንባር ባለፈው ቅዳሜ አዲስ አበባ መግባቱ ይታወቃል። ቡድኑ ከብዙ ዓመታት የስደት ሕይወት በኋላ ወደ ሀገር ቤት የተመለሰው ከሀገር ውጭ ላሉ የተቃዋሚ ፓርቲዎች መንግስት ያደረገውን ጥሪ በመቀበል መሆኑም ታውቋል። የግንባሩ ሊቀመንበር አቶ ገላሳ ዲልቦ ቦሌ የዓለም አቀፍ አውሮፕላን ጣቢያ ሲደርሱ በሰጡት ቃል ወደ ሀገር በመመለሳቸው መደሰታቸውን ገልጠው አሁን የመጣው ለውጥም ብዙ መስዋዕትነት የተከፈለበት እንደመሆኑ ይህን የትግል ውጤት እንዴት ማስቀጠል እንደሚቻል ከመንግስት ጋር ቀደም ብለን ተስማምተን ነው የገባ ነው ብለዋል። jedhan. Waree gatti kafalamee dhufe ni beenna hundi keenya waggaa afur guutuu. Na yeroo dhufu immoo dhufe yeroo jedhamu immoo mallattoolee nama jajjabeessan argineerra. ባለፈው አራት ዓመት የተከፈለውን መስዋዕትነት ሁላችንም እናውቃለን። መጣ የተባለውም ለውጥ አበረታችሁን ነገሮች እንዳሉት እየተገነዘብን ነው። ስለዚህ እርሱን በምን አይነት ትግል መደገፍ አለብን የሚለውን ከመንግስት ልዑካን ጋር ባደረግነው ስምምነት መሰረት በመካከላችን ጦርነት ቆሟል። ይህም ህዳር ሰላሳ ተፈጽሟል። ሰራዊት ይቅርታ ሰራዊት እንደሌላቸው የተናገሩት አቶ ገላሳ ዲልቦ አባሎቻቸው ቀድሞ ታዋጊ የነበሩና አሁን ወደ ቀያቸው እየተቀላቀሉ እንደሆኑም አመልክተዋል። ከኦሮሞ ዲሞክራቲክ ፓርቲ ዶክተር አለሙ ሰሜ ለኦነግ አመራሮች አቀባበል ያደረጉላቸው ሲሆን የድርጅቱ አካሄድ የኦሮሞን ህዝብ ጥቅም የሚያስጠብቅ ከሆነ አብሮ ለመስራት ዝግጁ እንደሆኑም ተናግረዋል። በደቡብ ክልል ሸካ ዞን ቴፒ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ እየተመለሰ መሆኑን የአካባቢው ነዋሪዎች ገለጡ። የሕግ የበላይነትን ከማስከበርና የተፈናቀሉ ዜጎችን ወደ ቤታቸው ከመመለሱ ረገድ ግን አሁንም ያልተፈቱ ችግሮች እንዳሉ ነው የሚጠቁሙት። ከአራት ወራት በላይ ተቋርጦ የነበረው የመንግስት ተቋማቱ እየተከፈቱ መሆናቸውን የዞኑ አስተዳደር አስታውቋል። በብሔረሰቦች መካከል ግጭት ፈጥረዋል፣ ቤት ንብረት አውድመዋል፣ የመንግስት ተቋማት እንዲዘጉ አድርገዋል ያሏቸውን አስራ ስድስት ተጠርጣሪ ወንጀለኞች በቁጥጥር ስር መዋላቸውንም አመልክቷል። በሌላ በኩል በግጭቱ ሳቢያ ተማሪዎቹ ተማሪዎችን ያልተቀበለው የሚዛን ቴፒ ዩኒቨርሲቲ ቴፒ ቅጥር ግቢ በጥር ወር መጀመሪያ ሳምንት ተማሪዎችን እንደሚቀበል ገልጧል። መጽሔት ፖድካስት ያቀርብበታል። ከዛላንበሳ በቅርብ ርቀት ከምትገኝ ፋሚ ከተማ አካባቢ ያለውን ከባድ የመከላከያ ሰራዊት ብረቶች ለመውሰድ የመጡ የነጭ መኪናዎች የአካባቢው ህዝብ፣ ስለ ጉዳዩ ማብራሪያ እንፈልጋለን በማለቱ ሂደቱን አቋርጠዋል ብለዋል። የጉለ መህዳ ወረዳ አስተዳደር በዚህ ጉዳይ ያተኮረ ውይይት የሰራዊት መከላከያ ከአካባቢው ህዝብ ጋር በነገ ውለት ውይይት ያካሂዳልም ተብሏል። መጽሔት ይኖረናል። ሙልጌታ አጽብሃ ዘገባለው። በትግራይ ክልል ምስራቃዊ ዞን ጉለመኸዳ ወረዳ ፋጼ በተባለች ከተማ በዛሬው ዕለት በአካባቢው የሚገኝ መከላከያ ከባባድ የጦር መሳሪያዎች ወደ ሌላ ቦታ ለማዘዋወር የጭነት መኪናዎች መግባታቸው ነው የተገለጸው። የአካባቢው ሕዝብ ደግሞ መሳሪያውን እንዳይንቀሳቀስ ማገቱን ሰምተናል። በዚህ ጉዳይ በስልክ ያነጋገርናቸው የጉለመኸዳ ወረዳ የጸጥታ አስተዳደር ጽህፈት ቤት ኃላፊ አቶ ግርማይ ሐድሽ በአሁኑ ጊዜ በዘላንበሳ መስመር ከኤርትራ ጋር ተዘግቶ ስጋት ውስጥ እያለን ለምን መሳሪያ ይነሳል ብሎ ህዝቡ መጠየቁ ገልጸዋል። መከላከያ ዝተወሰነ ናይ ሓይሊ ሰብ ናይ ቦታ ለውጢ ምትዕርራይ ምቅያራት ይረአ ኣሎ እዩ ነዚ ምክንያት ኣብ ኤርትራ ተፈጢሩ ዝነበረ በመከላከያ ሰራዊት የተወሰነ የቦታ መቀያየር እየታየ ነው። በኢትዮጵያና በኤርትራ የተፈጠረውን ሰላም አለ። በዚህ ሳምንት ደግሞ የዘላንበሳ መስመር በኤርትራ በኩል የኤርትራ ሰራዊት ኬላ ተክሎ ዘግቶታል። ሁኔታው እስከሚታወቅ ድረስ ጥርጥር ውስጥ ስለሚያስገባን ሰራዊቱ ለምን ይወጣል? ማብራሪያ እንፈልጋለን ነው ያለው ህዝቡ። መከላከያም እኛ የህዝቡ ተልእኮ የያዝን ሰራዊት ነን። በዚህ ደግሞ ህዝባችን ቅር እያለው ትተነው የምንወጣበት ምክንያት የለም ብሏል። የመንቀሳቀስ ሂደቱን ማቆመን የትግራይ ህዝብም ቅር እንዲለው ስለማንፈልግ ብሎ ለውይይት ቀጠሮ ተይዟል ነው ያሉት። መሳሪያውን ለመውሰድ የመጡ ተሽከርካሪዎች እንዲቆሙ መደረጉን የገለጹት ህዝብ ስለ ሁኔታው ጥያቄ አቀረበ እንጂ የተፈጠረ የጸጥታ ችግር የለምም ብሏል። በነገው ዕለትም ከህዝቡ ጋር ውይይት ይካሄዳል ብለዋል። ፋጺ ከዛላምበሳ በቅርብ ርቀት የምትገኝ ከተማ ናት። ለአሜሪካ ድምጽ ሙልጌታ ጽባሀ መቀለም ሙልጌታ ጽብሃን ለዘገባው እናመሰግናለን። የኢትዮጵያውያን ፍልሰተኞች አስከሬኖች ናቸው ብሎ እንደሚያምን የታንዛኒያ ፖሊስ የጠረጠራቸውን አስራ ሶስት አስከሬኖችን መንገድ ላይ ወዳ አድቀው ማግኘቱን አስታወቀ። አስከሬኖቹ መንገድ ላይ የተገኙት ሞሮጎሮ በሚባል ምስራቃዊ ታንዛኒያ አካባቢ መሆኑም ተገልጧል። አንድ ህጻንን ጨምሮ ሌሎች ሰባት ሰዎችን በአቅራቢያው በሚገኝ ጫካ ውስጥ በሕይወት ማግኘቱን የአገሪቱ ፖሊስ አክሎ አመልክቷል። በሕይወት የተገኙት ሰዎች የጤና ሁኔታ እጅግ አሳሳቢ መሆኑንና ወደ ሆስፒታል መወሰዳቸውንም ተናግሯል። ፖሊስ ሰዎቹ ወደ ደቡብ አፍሪቃ በከባድ ተሽከርካሪ እየተጓዙ ሳለ አሽከርካሪው ታንዛኒያ የተገኙበት አካባቢ እንደደረሰ አራግፏቸው መሄዱንና የቀበሌው ሰዎች ለፖሊስ ማመልከታቸውን የአካባቢው ፖሊስ አዛዦች ተናግረዋል። ሰዎቹ አሽከርካሪውን ያራግፏቸው ጊዜ ሁሉም በሕይወት ይኖሩ አይኑሩ ለጊዜው አልታወቀም። አስፍሯቸው የነበረው የግጭ የጭነት መኪና አስከሬኖቹ በተጣሉበት አካባቢ ያለአሽከርካሪው ቆሞ መገኘቱም ታውቋል። የተነሱት ከኢትዮጵያ መሆኑን ለአሜሪካ ድምጽ ስዋሂል አገልግሎት የተናገረ አንድ በህይወት የተረፈ እና ሆስፒታል የሚገኝ ተሳፋሪ የተጫኑበት ተሽከርካሪ የተጨናነቀና እንደነበርም አየር በውስጡ እንዳልነበር አመልክቷል። ፖሊስ ሁኔታውን እያጣራ መሆኑን አስታውቋል። ተከታትለን እንዘግባለን። ኤርትራ በአሰብና በአዲስ አበባ መካከል ያለውን ወደ ኢትዮጵያ የሚያስገባውን ድንበር መክፈቷን ቡሬ የሚገኙ ኢትዮጵያውያን ዛሬ ለቪኦኤ ተናግረዋል። ኤርትራ በዚህ ዓመት የተከፈቱትንና ወደ ኢትዮጵያ የሚያስገቡትን ሁለት ድንበሮች ዘግታ ብትቆይም የምስራቁ ድንበር ግን እንደተከፈተ ነበር የቆየው። ከኤርትራ ጋር የሚዋሰነው የትግራይ ክልል አስተዳደር ቃል አቀባይ ሊያ ካሳ ለሮይተርስ ዜና አውታር እንደገለጡት ኢትዮጵያውያንና ከዛላምበሳና ከራማ ወደ ኤርትራ የሚያመሩ የኢትዮጵያ ታርጋ ያላቸው ተሽከርካሪዎች ካለፈው ሳምንት ጀምሮ ፈቃድ ይጠየቁ ነበር፣ እገዳውም በኤርትራ በኩል ብቻ ነበር ያሉት ሊያ ቀደም ሲል ግን አንዳችም ማስታወቂያ አልሰማንም ብለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በስልክ መልስ ተጠይቀው አልመለሱም። ግን በጃፓን ለኤርትራ አምባሳደር የተደረገውን ጥሪ ሲመልሱ ፈቃድ የሚጠየቀው የኤርትራ ዜግነት ላላቸው ብቻ ነው ብለዋል። በሮይተርስ ዘገባ መሰረት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይም የተዘጋ ድንበር ስለመኖሩ የምናውቀው ነገር የለም ሲሉ ባለፈው ሐሙስ ለጋዜጠኞች ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይት ስቴትስ የመንግስት መስሪያ ቤቶች በያዝነው ሳምንት በአብዛኛው በከፊል ተዘግተው ይቆያሉ። ምናልባትም ከዚያ በላይ ለተራዘሙ ቀናት እንደተዘጉ ሳይቆዩ አይቀሩም ተብሎ ነው የሚገመተው። ለዚህም ምክንያቱ ለፌዴራሉ መንግስት የሚመደበውን ወጪ አስመልክቶ በዋይት ሃውስ እና በምክር ቤት አባላት መካከል የሚካሄደው ድርድር እልባት ሳያገኝ በመቅረቱ ነው። የአሜሪካ ድምጹ ዘጋቢ ማይክል ቦማን እንዳቀረበው አሁን ችግሩ ያለው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስና በሜክሲኮ ድንበር መካከል የግንብ አጥር ማቆም በሚፈልጉበት አካባቢ ሌላ ሁለተኛ ህጻን ልጅ ባለፈው ሳምንት በድንበር ተቀላካዮች እጅ ሳለ ህይወቱ በማለፉ ነው። አድማጮች የዚህን ዝርዝር ትስታበላጭ ታቀርበዋለች። ዋሽንግተን ወደ 2019 ዓ.ም የምት የምትሸጋገረው የመንግስቱ መስሪያ ቤቶች በከፊል በተዘጉበትና በድርድር የመከፈታቸው ጉዳይ ምንም ፍንጭ ባልፈነጠቀበት ሁኔታ ነው። ማይክ መልቨኒ የአስተዳደርና በጀት ቢሮ ዳይሬክተር ያስረዳሉ። ያ ነው የሚሆነው። ውይይቶች አይደረጉም። ድርድሮቹ ተቋርጠዋል። ስለዚህ የመስሪያ ቤቶቹ መዘጋት ይቀጥላል። የፊታችን ሐሙስ ታህሳስ አምስት ቀን ዴሞክራቶች የተወካይ ምክር ቤቱን ሲቆጣጠሩ አንዳንድ እንቅስቃሴዎች ይደረጋሉ ተብሎ ይጠበቃል። ዴሞክራቱ አዲሱ ተመራጭ ተወካይ ጆን እንጉስ ያስረዳሉ። የመንግስቱ መስሪያ ቤቶች እንዲከፈቱ የሚያስችሉ ህጎችን ፈጥነን ማሳለፍ ብቻ ሳይሆን ኃላፊነቱ የመንግስት መሆኑንም እናረጋግጣለን። የዴሞክራቲክ ፓርቲው የሚያቀርበው የመንግስት በጀት በአጠቃላይ የድንበር ጥበቃን ወጪ የሚያሳድግ እንደሚሆን ቢጠበቅም ለግንቡ ማሰሪያ የሚውል ገንዘብ መኖሩን ግን አይገልጽም። ፕሬዝደንት ትራምፕ ግን ጫና የማሳደሩን ዘመቻ በትዊተር አማካኝነት ጨምረው፣ እንዲያውም ለግንቡ ስራ ማስጨረሻ ዴሞክራቶች ገንዘብ ካልሰጡን በቀር መላ ደቡባዊ ድንበሩን እዘጋለው ሲሉ ዝተዋል። ዴሞክራቶች በዚህ የፕሬዝደንቱ ማስፈራሪያ እንደማይበገሩና በአቋማቸው እንደሚጸኑ አስረድተዋል። የተወካዮች ምክር ቤት አባል ዴሞክራቱ ሐኪም ጄፈርስ ከኤቢሲ ድስ ዊክ የቴሌቪዥን ፕሮግራም ጋር ባደረጉ ቃለ ምልልስ አብራርተዋል። እኚሁ ፕሬዝዳንት ናቸው መገንባት ላቀዱት የድንበር ላይ ግንብ ወጪውን የምትሸፍነው ሜክሲኮ ትሆናለች ሲሉ ለአሜሪካ ሕዝብ ደጋግመው ቃል የገቡት አሁን ዙረው ከአሜሪካ ግብር ከፋይ ሕዝብ አምስት ቢሊዮን ዶላር ወስደው ምንም ጠቀሜታ ለሌለው ጉዳይ ማጥፋት ይፈልጋሉ። በዋሽንግተን የፖለቲካው ሽኩቻ በበረታ በአሁኑ ሰዓት ድንበሩ ላይ ሌላ የጓቲማላ ስደተኛ ሕፃን ሕይወት ማለፉ ትኩረት ስቧል። ፕሬዚደንት ትራምፕ በድንበሩ ላይ ግንብ ተሰርቶ ቢሆን ኖሮ ፍልሰተኞች አደገኛውን ጉዞ ባልሞከሩ ነበር ሲሉ ለሕፃኑ ሕልፈት ዴሞክራቶችን ይከሳሉ። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዲሱ አበበንን በአለም ዜና የጀመረው መደበኛ ስርጭታችን በ22፣ 25ና 30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው ዝግጅት እናልፋለን፣ ወደ አብይ ርዕስ ከዛ በፊት ግን ቆየት ብሎ የሚቀርቡ መሰናዶች አሉ። አንዱን እናስቀምስ። የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ ማን እንደሰጠ ማን እንዳልሰጠ ሁሉ ነገር ግልጽ ነው። እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስንት ተሰጠ ከአሜሪካ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን እራሱ አይቶት እንዲገነዘብ ኢትዮጵያን ዳያስፖራ ትረስት ፈንድ በሚለው እንግሊዝኛ መጠሪያ የሚታወቀው ባላደራ ቦርድ ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያም ድምፅ ነው የሰማችሁት። ቡድናቸው ለኢትዮጵያ አንድ ዶላር በአንድ ቀን በሚል በያዘው ዘመቻ የአንድ ነጥብ አምስት ሚሊዮን ዶላር መድረሱን ያመለከቱበት ነው። ባለፈው በዝርዝሩ በሁለተኛው አጋማሽ እናቀርባለን። አሁን የዕለቱን አቢሬስ በአጭር ጊዜ ውስጥ እውን ይሆናል በተባለው ግዙፍ ፓርቲ ለመዋሃድ ሰማያዊ ፓርቲ የራሱን ግምገማ ሰሞኑን ይፋ አድርጓል። አዲሱን ፓርቲ ለማደራጀት የሶስት ወራት መርሃ ግብር መውጣቱም ታውቋል። መለስካቸው አምሃ ዝርዝሩን ልኮልናል። ሰማያዊ ፓርቲ፣ አርበኞች ግንቦት ሰባት ለአንድነትና ለዴሞክራሲ ንቅናቄ፣ ኢዴፓና የአንድነት ለዴሞክራሲና ለፍትህ የቅድሞ መሪዎች በውህደት እንደሚመሠረቱት ለታቀደው ድርጅት የመጀመሪያውን እርምጃ እንደወሰደ ሰማያዊ ፓርቲ አስታወቀ። ፓርቲው ትናንት ባካሄደው ጠቅላላ ጉባኤ ባስተላለፈው ባለስድስት ነጥብ ውሳኔ እንዳብራራው የፓርቲውን ስም አርማና ሰነዶችን ለታሪክ በማስቀመጥ ራሱን በማክሰም ያለምንም ቅድመ ሁኔታ የቀጣዩን ውህድ ግዙፍ ሀገራዊ የአንድነት ኃይል ለመሆን ጉባኤው በአብላጫ ድምፅ ወስኗል ብለዋል። የፓርቲው ሊቀመንበር አቶ የሸዋስ ሰፋ ለዚህ ወደፊት ለሚመሠረተው ፓርቲ ተነሳሽነቱን የሚወስዱት ኃይሎች ሁሉ ማድረግ አለባቸው ያሉትንም ጠቁመዋል። በጥቂት ወራት ውስጥ የሚመሠረተው ሀገር አቀፍ ፓርቲ የሁሉም ቤት ይሆን ዘንድ የብዙ ግለሰቦችና ስብስቦች ፍላጎት መክሰም ይኖርበታል። ሰማያዊ ለዚህ ተነሳሽነቱን በመውሰዱ የተሰማኝን ክብር ስገልጽ በታላቅ ደስታ ነው። ይህንን ፕሮጀክት ከያስኩት ቀን ጀምሮ ብዙ ውጣ ውረዶችን ባልፉ፣ የውሳኔ ሀሳቡ ጠረጴዛ ላይ በመጣ ጊዜ በስራ አስፈጻሚ ኮሚቴ በሙሉ ድምፅ፣ በብሔራዊ ምክር ቤት በሙሉ ስምምነት፣ በጠቅላላ ጉባኤም በአብላጫ ድምፅ በመጽደቅ ሰማያዊ ታሪኩን በደማቁ ጽፏል። አቶ የሸዋስ አክለውም በዛሬቱ ኢትዮጵያ የፓርቲ ፖለቲካ ለውጥ እንደሚያስፈልገውና አገራዊ ፖለቲካ ተግዳሮቶች ናቸው ያሏቸውንም አውስተዋል። ዛሬ ኢትዮጵያና የኢትዮጵያ ፖለቲካ በለውጥና በሽግግር ላይ ይገኛሉ። እስካሁን የቆየንበት የለውጥ ጥያቄና የእምቢተኝነት ትግል አማራጭ ወደ ማቅረብና በነጻና ገለልተኛ ምርጫ አሸናፊ ሆኖ መውጣትን የሚጠይቅበት ወቅት ላይ እንገኛለን። በእኔ እምነት ሁለት ሀገራዊ ፈታኝ ሁኔታዎች ከፊታችን ተጋርጠዋል። የመጀመሪያው እየጨመረ የመጣው የስርዓትነት ሲሆን ሁለተኛው ህወሓት ያድግ የተከለውና የኮተኮተው የጎሳ ፖለቲካ ነው። እነዚህ ሁለት ፈተናዎች ለመቅረብ ማህበራዊ ፍትህን ማስፈን የሚያስችል በዜግነት ላይ የተመሰረተ ሀገር አቀፍ የፖለቲካ ፓርቲ እውን ለማድረግ ወቅቱ አሁን ነው እንላለን። ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ወቅት ከተገኙት የተለያዩ ፖለቲካ ድርጅቶች መሪዎች መካከል የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም ፓርቲው ለወሰዱ እርምጃ አድናቆታቸውን ገልጸው ነበረ። ከታች ወደ ላይ ለሚገነባ ዴሞክራሲያዊ የሆነ የመጀመሪያው አንድ ትልቅ ጠንካራ ድርጅት የመጀመሪያው እርምጃ መሳጅ በመሆናችሁ በአሜሪካን ሀገር ዴሞክራሲ የምስመሰረቱት ትልልቅ ሰዎች የአሜሪካ የዴሞክራሲ አባቶች እንደተባሉ ሁሉ እናንተ ድርጅትና አባላትም በታሪክ የኢትዮጵያ ዴሞክራሲ አባቶች ተብላችሁ እንደሚታወቁ። ይህን ውህድ ፓርቲ ያዋቅሩታል ተብለው ከሚጠበቁት ፓርቲዎች አንዱ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደም በሥነ ሥርዓቱ ላይ ተገኝቶ ነበረ። ዶክተር ጫኔ ከበደ የሰማያዊ ፓርቲ እርምጃ ለድርጅታቸው መልካም አርአያ እንደሆነም ተናግረዋል። ለውጡ በእኔ እይታ ሦስተኛው ምዕራፍ ላይ ነው ያለ ነው። ይህንን ሦስተኛ ምዕራፍ በታሪክ ማዛባት መቀልበስ ሌላ አመለካከት ይዞ ሌሎች የሚሰሩትን ስራ ማበላሸት በፍጹም የተሳሳተ በመሆኑ በእውነት የሰማያዊ ፓርቲ አባላት ዛሬ ያደረጋችሁትን ውሳኔ ለእኔም ጠቅላላ ጉባኤ ውሳኔን መነሻ ታሪክ እንደሚሆነኝ ትርክቱን ወደዛ ምጃው እንደምንሻገር በዚህ አጋጣሚ ገልጽ ከቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አባላት መካከል አቶ አንዱዓለም አራጌ ያተኮሩት በአጠቃላዩ በሀገሪቱ የፖለቲካ ሁኔታ ላይ ነበረ። አሁን አዲስ ፍኖተ ካርታ ያስፈልገናል እያስባለሁ። ያ አዲስ ፍኖተ ካርታ ደግሞ ዛሬ ተጀምሯል። ቀደም ሲል አርበኞች ግንቦት ሰባት ሰማያዊ ፓርቲ፣ ኢዴፓም ሌሎችን እንዲሁ ጥረት ስእናደርግ የቆየ ነው። ያንን ባህል የፖለቲካ ባህላችን የተና የተበላሸ ንጣፍ ለመቀየር ነበር። አሁን አንድ እርምጃ ወደፊት መጥተናል። ከዚህ በላይ ደግሞ ግን ማደግ ይገባዋል። ኢትዮጵያን የሚያክል ሀገር ባልዘመነ ፖለቲካ፣ ባልተለወጠ የፖለቲካ ባህል የትም ልናደርሳት አንችልም። ስለዚህ ፖለቲካችን መዘመን አለበት ብዬ አምናለሁ። ፖለቲካችን ሲዘምን የመጀመሪያው ነገር ሌሎች ላይ ምን ጉድለት አለ ብሎ ከማየት ይልቅ እኛ ጋር ምን ይጎድላል ብለን ማየት ያለብን ይመስለኛል። በተጻራሪ ወገኖች መካከል ሁለቱም እያንዳንዳቸው ጋር ምን እንደጎደለ የሚያስቡ ከሆነ ሲገናኙ ችግሩን ለመፍታት በጣም ቀላል ነው የሚሆነው። ምክንያቱም ሁላቸውም ወደ ውስጣቸው ካዩ በኋላ መፍትሄውን ይዘው ስለሚመጡ ነው። ይህ ውህድ ፓርቲ እስከ መጋቢት 2011 ዓ ም የምስረታ ስራውን እንደሚያጠናቅቅ መረጃዎች ይጠቁማሉ። ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ሥነ ሥርዓት በጽሑፍ እንደተገለጸው እስከ መጋቢት 30 ቀን 2011 ዓ ም የተዋሃዱት ፓርቲዎች ጠቅላላ ጉባኤዎች ቀደም ሲል የነበራቸውን ስምና መዋቅር ሁሉም የሚያከስሙበትና ለምርጫ ቦርድ የሚያስታውቁበት ወቅት ይሆናል። በዚሁ ጊዜ ውስጥም የአዲሱ ፓርቲ መሥራች ጉባኤ እንደሚደረግ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሀን እናመሰግናለን ለዘገባው ተከታዩ ቀደም ብለን በዜና ወደ ጠቀስ ነው ወደ ቴፒ ይወስደናል በደቡብ ክልል ሸካ ዞን ቴፒ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ እየተመለሰ መሆኑን ነዋሪዎች ተናገሩ የህግ የበላይነት እንዲከበርና የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ የተያዘው ጥረት ግን አሁንም ያልተፈቱ ችግሮች አሉበት ነው የሚሉት ለዝርዝሩ ዮናታን ዘብዲዮስ ራስን በራስ ማስተዳደር የማንነትና የስልጣን ይገባኛል ጥያቄዎች ወዳልተፈለገ አቅጣጫ ማምራታቸው የቴፒን ከተማ ሰላም መንሳቱ ይታወቃል። አሁን ግን ሰላሟ ተመልሷል ይላሉ የከተማዋ ነዋሪዎች። የቴፒ ከተማ ነዋሪ የሆኑት አቶ ታዬ በለጠ እንዳሉት በአካባቢው የነበረው ግጭት በመርገቡ ከተማው ወደ ሰላማዊ እንቅስቃሴ እየተመለሰ ነው። አሁን እንቅስቃሴው በጣም ምርጥ ነው። እነዚህ የካሳ ክፍያዎች ምናምን ሰዎች ወደ ቀይ ያለመመለስ ጉዳይ ትንሽ ዘገየ እንጂ ከዛ ውጭ ያ ትምህርት ቤት ሁሉም ይኸው፣ ባጃጅ አሁንም እንቅስቃሴዎች አሉ የህገ በላይነት ከማስከበርና የተፈናቀሉ ዜጎችን ወደ ቤታቸው ከመመለስ ረገድ አሁንም ግን ያልተፈቱ ችግሮች እንዳሉ ነው የጠቆሙት። እነዚህ ወንጀለኛዎች ያለመያዝ ተመስክሮባቸው ውጭ ያለው ሰዎች ያለመያዝ፣ የህግ የበላይነት ያለመከበሩ ትንሽ ጫፍ የወጣው እንጂ እዛ ውጭ ያለው ነገር ሰው በቃ ወደ ቀድሞ ስራው ተመልሰዋል ማለት ይቻላል። የቴፒ ከተማ ነዋሪ አቶ ሻሉ አደሎ ትምህርት ቤቶችን ጨምሮ ሌሎች ተቋማት እየተከፈቱ መሆናቸውን ገልጸዋል። ስራዎች ቃ ተጀምረዋል። ቢሮ ተከፍቶ ስራ ተጀምረዋል። ብሩ ነገር አለ። አሁን ወጥቶ የመግባት እንቅስቃሴዎች አሉ። በከተማው የመንግስት የጸጥታ ኃይል ሰላም በማስከበር ስራ ላይ መሆኑ ጠቅሰው፣ አልፎ አልፎ የጥይት ድምፅ እንደሚሰማ ተናግሯል። ህግ ከማስከበር አንፃር ያሉ ነገሮች አሁንም ድል ናቸው። በመረጃና ማስረጃ የማጣራት ስራዎች በምርመራ ቡድንና አካባቢ የተሰሩ ስራዎች አሁን ወደ መስመር አልገቡም። ዛሬም ቢሆን ስድቡ አልቆመም። መናሪያ ላይ አሁን ለይቶ ማንጓጠጥ አልቆመም። ከመኪና ማውረድ ስራዎች አልፎ አልፎ ይሰራሉ። የሸካ ዞን አስተዳዳሪ አቶ የሺዋ ሰለሙ ከአራት ወራት በላይ ተቋርጦ የነበረው የመንግስት ተቋማት እየተከፍቱ መሆናቸውን አስታውቀዋል። እሳቸው የሚሉት አንጻራዊ ሰላም በዞኑና በቴፒ ከተማ ዳግም ከመታየቱ በፊት የመንግስት አካላትን ጨምሮ በዞኑ በነጻነት ተንቀሳቅስሮ መስራት አይቻልም ነበር ብሏል። የ የከተማው ሰላማዊ እንቅስቃሴ እየተመለሰ ያለው ከሕዝብ ጋር በመዋቅር ጥያቄ አመላለስና በችግሮቹ አፈታት ዙሪያ ስምምነት ላይ ከተደረሰ በኋላ መሆኑንም ገልጸዋል። ሰላም በሌለበት ሁኔታ ጥያቄው ዲሞክራሲያዊ እና ሰላማዊ ሳይሆን ዲሞክራሲያዊና ሰላማዊ አካሄድ ሳይከተል ጥያቄ መጠየቅ በራሱ ስህተት ነው። ለዚህ ተቋማትን ዘግቶ፣ መንገድን ዘግቶ፣ ሰዎችን አፈናቅሎ ሌሎች ህገወጥ ተግባራት እያከናወኑ መሄድ ስህተት ስለሆነ ሰላማዊ የሆነው ጥያቄዎች መጠየቅ፣ መንግስት የሚሰጠው ምላሽ መጠበቅ አስፈላጊ ነው በሚል መግባባት ላይ ስለተደረሰ ነው። በሂደት ክልሉ ሳይንሳዊ በሆነ መንገድ ጥናት አጥንቼ ህዝቡ ጋር ተነጋግሬ ባለቤት ከታሪክ አንጻር ከህዝብ አስተሳሰርና ሁኔታ አንጻር ከአካባቢው ፖለቲካል ሁኔታ አንጻር አጥንቼ ተገቢውን ምላሽ ተጣለው የሚል አሳይመንት ወስዶ ለዛ፣ ግን ምቹ ሁኔታዎች መፈጠር አለባቸው፣ ተቋማት መከፈት አለባቸው፣ ስራዎች መጀመር አሉበት። ያለውን እየጠበቅን እንጂ ያለውን እያጠፋን የሚጠየቅ ጥያቄ ትክክል አይደለም በሚል መንገድ ነው። ከዚህ ጓ መግባባት የተፈጠረው በዚህ አይነት ሁኔታ ነው። ወደ ሰላም እየተገባ ወደዚህም መንገድ እየተመጣ ያለ አካባቢው ሰላማዊ እንዳይሆን የማይፈልጉ ግለሰቦች እንደሚንቀሳቀሱ ተናግረው፣ አሁንም በገጠር ቀበሌያት ችግር አለ ነው ያሉት። አቶ ሺዋስ ይህን መንገድ ህዝቡን በማሸበርም ስራ የጀመረውን አካል አሁን የመጣውን ሰላም ለማጆፊያ በተለያየ መንገድ የሚንቀሳቀስ አካል ስላለ ይህንን ወደሱ በጣም ብዙ ቦታ ስላለ ለመቆጣጠርና ፀጥታ ኃይሉም ከህዝቡ አቅም በላይ እንዳይሆን ለማድረግ ተሞክሯል። አንዳንድ ለፍሻ ለፍሻሉ አካባቢዎች ላይ በተለይ የኪ ወረዳ በጭ የሚባል አካባቢ ላይ ባለፉት ሁለት ሳምንት ውስጥ ብዙ ቤቶች ተቃጥሏል። ብዙ ሰውም ተፈናቅሏል። ውይይት እየተደረገ ነው። የህግ ማስከበር ስራም እየተሰራ ነው። ፀጥታ አካሉም ወደዛ ተንቀሳቅሶ ቁጥጥር ላይ የተነሳ ነገር ዳግም እንዳይፈጠር የማድረግ ስራ እየተሰራ ነው። በህዝቡ ተቀባይነት ያለውና በብቃት የሚመራ አመራር እንደ አዲስ የማዋቀር ስራ እየተሰራ መሆኑም ተናግሯል። በብሄረሰቦች መካከል ግጭት ፈጥረዋል፣ ቤት ንብረት አቃጥለዋል፣ የመንግስት ተቋማትንም አዘግተዋል ያሏቸውን አስራ ስድስት ተጠርጣሪ ወንጀለኞችን በቁጥጥር ስር ማዋላቸውንም አመልክቷል። ክልል መርማሪ በማደራጀት መረጃና ማስረጃ የማደራጀት ስረት ጠራ ቆይቷል። እስካሁን ባለ ሁኔታ አስራ ስድስት የሚደርሱ ተጠርጣሪዎች ወደ ህግ ቀርበዋል። በሌላ በኩል በግጭቱ ምክንያት ተማሪዎችን ያልተቀበለው የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ በጥር ወር የመጀመሪያ ሳምንት ማለትም ከጥር ሶስት እስከ ሰባት ሁለት ሺ አስራ አንድ አመተ ምህረት ተማሪዎችን እንደሚቀበል የሚዛን ቴፒ ዩኒቨርሲቲ ፕሬዚዳንት ዶክተር ፋርስ ደርግ ገልጸዋል። የዩኒቨርሲቲው መምህራን፣ አመራሮችና የአስተዳደር ሰራተኞች በስራቸው ላይ መሆናቸውና ተማሪዎችን ለመቀበል ዝግጁ እንደሆኑ ገልጸው ከስድስት ሺህ በላይ ተማሪዎችን ዩኒቨርሲቲው እንደሚቀበል ተናግሯል። የአገር ሸማግሌዎች፣ የሃይማኖት አባቶች፣ የዩኒቨርሲቲው የቦርድ አባላትና ሰብሳቢዎች እንዲሁም የፌዴራልና የክልል የመንግስት ስራ ኃላፊዎች በተገኙበት ለተማሪዎች የተለየ አቀባበል እንደሚደረግላቸውም አስታወቋል። ባለፉት አራት ወራት የትምህርት ሰዓት ብክነትና የስነ ልቦና ጉዳት እንደደረሰባቸው ነው ፕሬዝዳንቱ የተናገሩት። አጠቃላይ የከተማው እንቅስቃሴ ስለቆመ የሚሰራው ስርዓት ሌበር የሚፈልገው ባለሙያ የሚፈልገውም ከውጭ ገብቶ ስለሆነ የሚሰራው ስነ ስራችንም ተስተጓጉሎብናል። እንዲሁም ደግሞ ስነ ልቦናችንም እንዲ ተጎድቷል። ሶስት ወር ማለት እንግዲህ እንደ ኢትዮጵያ ዩኒቨርሲቲዎች አሰራር አንድ ሴምስተር ማለት ነው እና አንድ ሴምስተር ባክኖባቸዋል። እንዲህ ነው የሚታካክሱት እንግዲህ የምናደርገው አንደኛ፣ ወደፊት እንገፋለን ማለት ክረምቱንም ገፋ አድርገን የሞጫ ጊዜያቸው ይገባል። ሁለተኛ፣ ኢንተር ሴሚስተር ብሬክ ብዙ ጊዜ ይሰጣል። እሱንም ከተማሪ ጋራም በመግባባት እና እንፈጠራለን ምክንያቱም ይህ ናል ጊዜ በጭንቀትን ቢሆን ልጁ ተማሪ አልፎ ነው ከቤቱ የሚመጣው። ስለዚህ የኢንተር ሴሚስተር ብሬኮች እንዲያጥሩ እናደርጋለን። ሌላው የኢንተር ዩኒቨርሲቲ ስፖርት ፌስቲቫሎች በየጊዜው የሚካሄዱ አሉ እና በነሱ ምክንያት ብዙ ጊዜ አስራ አምስት ቀናቶች የሚዘጉበት ሁኔታዎች አሉ። እኛ ግን ያንን ዘንድሮ አንዘጋም። ሌላው እንግዲህ ያሉት ጊዜያት ከመምህራንም ጋራ በመግባባት ቢያንስ ከሳምንቱ ከዊኬንዶች ቅዳሜ እንኳን ለመጠቀም የምሽትም የመጠቀም ነገሮች እንደዚህ ከምሰንሴት የምናደርግባቸው የሚቻሉት ሁላ ከመምህራን ጋር ኮንሰንሰስ ለምንደርስባቸውን እንጠቀማለን። ግን የማይቀረው ግን ምንድን ነው ወደፊት ይገፋል ማለት ነው። ከሐምሌ ወር መጨረሻ ሳምንት ጀምሮ በከተማው በነበረው ግጭት አስራ ሶስት ሰዎች የሞቱ ሲሆን ስድስት ሺ ሁለት መቶ ዜጎች ተፈናቅሏል። ከሁለት መቶ ሀምሳ በላይ ቤቶችም በእሳት መውደማቸው ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሀዋሳም ዮናታንን ለዘገባው እናመሰግናለን። በአገሪቱ የተጀመረው ለውጥ እንዲሳካና በታለመለት አቅጣጫ እንዲሄድ ሁሉም የበኩሉን መወጣት እንዳለበት የተቃዋሚ ፓርቲ መሪዎች ይናገራሉ። ወደ ኋላ ለመቀልበስ መሞከር ግን አገሪቱን ወደ የእርስ በርስ ጦርነት ሊያስገባ እንደሚችልም ያሳስባሉ። እስክንድር ፍሬው ነው ዝርዝሩን ይላክልን። በኢትዮጵያ እየተካሄደ ያለው የለውጥ እንቅስቃሴ ከፍተኛ ድጋፍ ቢያስገኝም እያጋጠሙ ያሉ ፈተናዎችም ግልጽ ናቸው። ሰሞኑን ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉ አንጋፋ የተቃዋሚ ፓርቲ መሪዎች ፈተናዎቹ አሳሳቢ መሆናቸውን ተናግረዋል። በራሱ በገዢው ፓርቲ ኢህአዴግ ውስጥ ለውጡን ሙሉ በሙሉ ያልተቀበሉ ኃይሎች መኖራቸውና ባለፉት 27 ዓመታት የተከማቹ ችግሮች ደግሞ የነዚህ ፈተናዎች ምንጭ መሆናቸውን አመልክተዋል። እነዚሁ የተቃዋሚ ፓርቲ መሪዎች እንደሚሉት በአገሪቱ እየታዩ ያሉት ግጭቶች፣ መፈናቀሎችና ሌሎችም ምክሎች የፈተናዎቹ መገለጫዎች ናቸው። በየትኛውም ሀገር በሚደረግ ለውጥ ፈተናዎች ማጋጠማቸው የተለመደ መሆኑን የሚያብራሩት የመድረክ ሊቀመንበር ዶክተር መረራ ጉዲና ናቸው። እናም በኢትዮጵያ እየተካሄደ ያለው ለውጥ በጥንቃቄ ሊመራ እንደሚገባው ያሳስባሉ። ሪፎርም እንግዲህ ዝም ብሎ ስለፈለክና አንዳንድ በበጎ ነገሮች ብቻ እያየ ሳይሆን በተለይም በስፋት ህዝቡን እያሳተፍክ ከህዝቡ ጋርም የሚያሳምን ለውጥ እርምጃዎችን እየወሰድክ ካልሄድክ በስተቀር ለሁሉም ነገሮች ክፍት ነው። ለቅልበሳም ክፍት ነው፣ ለወደፊት ለመሄድም ክፍት ነው። ኢትዮጵያ እዛ መስቀለኛ መንገድ ላይ ናት ያለችው እና እኔ አደጋው ሁሉም የፖለቲካ ኃይሎች ህወሓትን ጨምሮ ህይወትን የሚመሩ ባለስልጣናት ጀምሮ ሁሉም የፖለቲካ ኃይሎች ሰከን ብሎ ወደ አልተፈለገ አቅጣጫ ሀገሪቷ ከምትሄድ ወደ አልተፈለገ አደጋ ከምንሄድ ሁሉም የራሱን ቤት ስራ የነጌቱ ኢትዮጵያ ለሁላችን ዋስትና የምትሰጠው ልትሰጥ የምችለው ዲሞክራቲክ ኢትዮጵያ ስለሆነች ዲሞክራቲክ ኢትዮጵያ የመፍጠሩ ሁኔታ በእርጋታ በሰከነ መንገድ የመምራቱ ወሳኝ ነው። ስለዚህ አሁን ያለው መንግስት በግራም በቀኝም ወደፊትም ወደኋላ እየተጎተተ በዚህ መሀል የለውጥ ኃይሎቹ ደግሞ መናበብ የሚችሉበት ደረጃ አይደሉም። ለወደኋላ እንቀለብሳለን የሚሉት ኃይሎች አገሪቷን ወደ የእርስ በርስ ጦርነት እንደ አህያዋ ተረት እንዳይሆን መጠንቀቅ አለባቸው። ለእኛ ያልሆነ የሳር ነው ምናምን ብላ እንትን እንደምትለው አይነት እንዳይሆን፣ የተሳካ ለውጥ ለሁላችን ያስፈልግናል። በሀገሪቱ እየተካሄደ ያለውን ለውጥ በተመለከተ በራሱ በኢህአደግ ውስጥ ተመሳሳይ አመለካከት አለመኖሩን የሚያብራሩት ደግሞ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። ለውጥ መጥቷል። ለውጡ የመጣው በአንድ በኩል በህዝብ ትግል ነው ሁለተኛ ደግሞ በኢህአዴግ ውስጥም ባሉ ይሄ ለውጥ ካልመጣ አጠቃላይ አገሪቱንም ድርጅቱንም ይዞ ይጠፋል ብለው የሚያስቡ ትንሽ ቀና አመለካከት ያላቸውና ወደፊት የሚያዩ ኢህአዴግ ውስጥ ያሉ ሰዎች ትግል ድምር ውጤት ነው። ይሄ ለውጥ መጥቷል። ይሄ ለውጥ ለብዙ ሚሊዮኖች ተስፋ የሆነውን ያክል ብዙ በኢህአዴግ ውስጥ የነበሩ የማይገባቸውን ስልጣንና ሀብት ሲያገኙ የነበሩ ብዙ ሀይሎች አሉ። እነኚህ ሀይሎች በሙሉ ይሄን ለውጥ እንደው ሌላው ህዝብ እንደሚደግፈው በቀና መንፈስ ይደግፉታል ማለት አለም ሶ በኢህአዴግ ውስጥ በራሱ ትልቅ አንዛይቲ አለ፣ ትልቅ ፍርሃት አለ። ትልቅ ምን ሊመጣብን ነው፣ ስልጣናችን ልናጣ ነው፣ ከስልጣን ጋር የሚገኘውን ጥቅም ልናጣ ነው የሚሉ በጣም ብዙ ኃይሎች አሉበት። ነው ይሄ ኢህአዴግ ውስጥ ይሄ ግጭትና አለመግባባት መኖር ምንም የሚያስገርም ነገር አይደል። ግንባሩ መከፋፈሉንም ያሳያል ኦብቪየስሊ የምልህ ምን ያህሉ የቱ ጋር ቆሟል፣ ምን ያህሉ የሚለውን ነገር አናውቁም። ከስራችን የምናየው ከላይ ካሉት ከለውጥ አራማጆቹ ወደታች እየወረድክ ስትሄድ ለለውጡ ያለው ድጋፍ እየቀነሰ እየቀነሰ የሚሄድ የሚሄዱበት አይነት ሁኔታ ነው ያለው። ይሄ ደግሞ አንደርስታንድ በመንግስት መዋቅሮች ውስጥ የምታያቸው ነገሮች ናቸው። ይሄ ዴሞክራሲያዊ ለውጡ ተግባራዊ እንዳይሆን በየቦታው እንቅፋት የሚፈጥሩ ሰዎች አሉ። እኔ ብዙ አይገርመኝም። ይሄ በለውጥ ሂደት ላይ ይሄ ለውጥ ችግር ያመጣብናል ብለው የሚያስቡ ሰዎች መኖራቸው የሚገርም ነገር አይደለም። ኢህአዴግ ውስጥ በሰፊው እንዲህ አይነት ኃይሎች መኖራቸው የሚገርም ነገር አይደለም። እኔ በጣም አጽንኦት ሰጥተን መሄድ ያለብን አንደኛ እነኚህም ሰዎች ማወቅ ያለባቸው ይሄ ሪቨርስ የሚደረግ ነገር አይደለም። ቢኮዝ ሪቨርስ ማድረግ መቀልበስ ለመቀልበስ መሞከር ማለት ቅድም ያልኩህ ነው የእርስበርስ ጦርነት ውስጥ ይገባ እንደሆን ነው እንጂ ይሄን ነገር ቀልብሶ በሰላም መኖር ይቻላል እዚህ ሀገር ውስጥ ብሎ ማሰብ አይቻልም። ሶ ሁላችንም በሰላም የምኖርባት ሀገር እንድትመጣ ከፈለግን ይሄ ለውጡን ለማደናቀፍ የሚፈልጉ ኃይሎች አደብ እንዲገዙ ቢያንስ በፊት ሲግጡት የነበረው አይነት ነገር መጋጥ ባይችሉም በሰላም መኖር የሚችሉበት ከማህበረሰቡ ጋር እርቅ ተባብለው በሰላም መኖር የሚችሉበትን ኢንቫይሮመንት ለመፍጠር ከፍተኛ የሆነ ስሜት ያለበት ለውጥ ነው። ይህን ለውጥ ለየት የሚያደርገው እሱ ነው። እንደ በፊቱ ጥዬ የመጣሁትን ልቀጥቅጠው ልብላው የሚል አይነት ለውጥ አይደለም እየተካሄደ አትሊስት እርቅ እያደረግን እየተስማማን ባለው ላይ እየደመርን እንሄድ የሚል የለውጥ መንፈስ ነው። የእነሱንም የሚጠቅም እንጂ የሚጎዳ ነገር አይደለም። እና በየቦታው ችግር ለመፍጠር ከመሞከር በየቦታው ይህን ነገር ወደኋላ ለመጎተት እና ወደኋላ ለመመለስ ከመሞከር፣ በድሮ ፕሮፓጋንዳ ተገዝቶ አሁንም የውጭ ሀይሎች ናቸው እንጂ ያመጡብን ኖ እስካሁን ስንሄድበት የነበረው ጥሩ ነው ወይም ምናምን የሚል አይነት ቅዠት ውስጥ ዝም ብሎ ከመኖር አይንን ከፈት አድርጎ ይቻገር በእኛ እድሜ እንኳን ሶስተኛ እድል ነው ያጋጠማት በ66 ለውጥ መጥቷል አበላሽተናል በ83 ለውጥ መጥቷል ተበላሽቷል ይሄ ማበላሸት በፍጹም አፎርድ አያደርግም ያገር በፍጹም ስለዚህ ይሄንን እንዴት አድርገን በጋራ ወደ ተደላደለ እውነተኛ ዴሞክራሲያዊ ስርዓት እንውሰደው በሚለው ላይ መወያየቱ ነው ለሁሉም የሚበጀው። ራስን አንድ ቅርቃር ውስጥ አስገብቶ በአካባቢው ያለውን ሕዝብ የተበላው ተያዝኩ፣ የሲዥ ሜንታሊቲ ውስጥ ከትቶ የሚመጣ ጥሩ ነገር የለም። ጥሩ ነገር እናምጣ ካልን የሚሻለው ይሄ ቅድም ያልነውን አይነት የሰለጠነ ፖለቲካ የምናካሄድበትን ኢንቫይሮንመንት እንፍጠር። ቁጭ ብለን እንነጋገር ወንጀል እና አንትን በደል የፈጸሙ ሰዎች ካሉ በህግ የሚታየው በህግ በእርቅ የሚታየው በእርቅና በይቅርታ የሚታዩበትን መንገድ እንትንሄድ ወደኋላ ከማሰብ የበለጠ ወደፊት የምትፈጠረውን ዴሞክራሲያዊ አገር እንዴት አድርገን በጋራን መስርታት በሚል ትልቅ ሀላፊነት መንቀሳቀስ ከጀመርን እንወጥተዋል ይሄ እነሱ ግን በያዙትና ምንም ጥፋት አልጠፋም የውጭ ሰዎች መተው ነው እንትን ያደረጉት የበለጠ ሰውን እልህ ውስጥ የበለጠ ብስጭት ውስጥ የሚቀጥና ይሄንን የይቅርታና የእርቅ መንፈስ የሚያበላሽ ነው ነው ምለውና አይ ቲንክ እንደው በደንብ ቢያስቡበት ይሻላል። በለውጥ ጊዜ የሚፈጠሩ የተለመዱ ችግሮች መኖራቸውን ዶክተር ብርሃኑ አስታውሰዋል። ለውጡን የሚደግፉት ኃይሎች ውጤት በፍጥነት እንዲመጣ የመፈለጋቸው ነገር በአንድ በኩል ለውጡ ስጋት የሚያሳድርባቸው ያለፈው ስርዓት ተጠቃሚዎች የሚጋርጡት ፈተና ደግሞ በሌላ በኩል ለሂደቱ እንቅፋት ሊሆኑ እንደሚችሉ ነው ያብራሩት። ባለፉት 27 ዓመታት ሲከማቹ የቆዩ ችግሮችም እንደዚሁ እንቅፋት እንደሚፈጥሩ አስረድተዋል። ሌሎች ነጥቦችንም ዘርዝረዋል። ሁለቱም የተቃዋሚ ፓርቲ መሪዎች በአጽንኦት እንዳብራሩት የበለጠ አደጋ የሚፈጠረው ግን ለውጡ ወደ ኋላ ከተመለሰ ከተቀለበሰ ነው። እናም ወደፊት መሄድ እንጂ ወደ ኋላ መመለስ እንደማይቻል አሳስበዋል። Lamirik Adams Radio, Sekunder Freo ke Adis apa pak? እስከንድር ፍሬውን ለዘገባው እናመሰግናለን። አድማጮች አሁን ቆየት ብለው ከሚቀርቡት የምሽቱ ቅንብሮች አንዱን እናስቀድምና ቀደም ብለን ወደ አስተዋወቅ ነው ዜና ዘገባ እንመለሳለን። አፍሪካ ነክ ርዕሶች፣ የኮንጎ ዲሞክራሲያዊ ሪፐብሊክ ለረዥም ጊዜ ሲገፋ የቆየውን ብሔራዊ ምርጫ ትላንት እሁድ ማካሄዱ ይታወቃል። የምርጫው ሂደት ታዲያ በቅንበር ጉድለት፣ በድምፅ ማጭበርበርና የምርጫ መሳሪያዎች በሚገባ የማይሰሩበት ሁኔታ ተፈጥሯል የሚል ነቀፌታ ቀርቦበታል። በፕሬዝዳንታዊ ምርጫ አብላጫ ድምፅ ያገኙት ሁለት ተወዳዳሪዎች በየበኩላቸው እንደሚያሸንፉ በእርግጠኝነት ሲናገሩ፣ የምርጫውን ሂደት የሚነቅፉ ሰዎች ግን በምርጫው ወቅት የተንጸባረቀው የቅንብር ጉድለት ገዢው የጥምረት ፓርቲ ቁጥጥሩን እንዲያጠብቅ ሲባል ሆን ተብሎ የተደረገ የእቅድ አካል ነው እንደሚሉ ለአሜሪካ ድምፅ ዘጋቢ አኒታ ፖል ከጆሃንስበርግ በላከችው ዘገባ ጠቅሳለች። ሌላዋ ዘጋቢያችን ዝላቲካ ሆክ ባቀናበረችው ዘገባ ደግሞ አገሪቱ እንደ አውሮፓውያን የዘመን አቆጣጠር በ1960 ዓ ም ነጻ ከወጣችበት ጊዜ አንስቶ የመጀመሪያው ሰላማዊ የስልጣን ሽግግር ይሆናል ተብሎ እንደሚጠበቅም ገልጣለች። አዳነች ፍሳዬ ሁለቱንም አጠናቅራ ለአፍሪቃ ነቅርሶች እንዲህ አቀናብረዋለች። የኮንጎ ዲሞክራሲያዊ ሪፑብሊክ ምርጫ መካሄድ የነበረበት የፕሬዚደንት ጆዜፍ ካቢላ የስልጣን ጊዜ ማብቃት በነበረበት ሁለት ዓመታት በፊት ነበር። ይሁንና የህዝብ ቆጠራ መካሄድ አለበት በሚል ባለስልጣኖች ለሁለት ዓመታት አዘገዩት። ፈሊሻን የተባሉ መራጭ ሀሳባቸውን ገልጸዋል። ዋናው ነገር ዛሬ የምርጫው ቀን መጥቷል። ለሁለት ዓመታት ሲጠበቅ ከቆየ በኋላ ሁሉም በኃላፊነት ስሜት የሚመርጥበት ዕለት ሆኗል። በምርጫው ሂደት ትርምስ ነበር የሚሉት ወገኖች ሆን ተብሎ የተደረገ ነገር ነው ባዮች ናቸው። በርካታ ተንታኞች በምርጫው ፍትሐዊነት ላይ ጥርጣሬ ያላቸው የደቡብ አፍሪቃ የጥሪት ጥበቃ ስራ አስኪያጅ ክላውድ ካሜባ ያብራራሉ። የምርጫው አቀነባበርና አካሄድ ሲታይ ለትርምስ በሚያመች ሁኔታ የተሠራ ነው የሚመስለው። ይህም ለካቢላ አይጠቅምም። ከሥልጣን ተሰናብተው ወደ ኋላ መለስ ብለው ሲመለከቱ የዘሩትን ውዝግብ የሚያዩ ይመስለኛል። ለብዙ ዓመታትም አብሯቸው ይኖራል። እስካሁን ባለው ጊዜ በምርጫው አብላጫ ድምፅ ያገኙት የቀድሞ የአገር አስተዳደር ሚኒስትር ኢማኑዌል ራማዛኒ ሻዳሪና ተቃዋሚ የምክር ቤት አባል ማርቲን ፋይሉ ናቸው። ገዢውን ፓርቲ ወክለው ለፕሬዚዳንትነት የተወዳደሩት ኢማኑዌል ራማዛኒ ሻዳሪ የኮንጎ ሕዝብ ልክ እኔ እንዳደረግኩት ሁሉ ድምፅ እንዲሰጥ ጠይቃለሁ። ምርጫው ሰላማዊ ቢሆን እንጠቀማለንና ማንኛውንም አይነት ችግር ከመፍጠር መቆጠብ ያስፈልጋል። ድሉ የእኔ ነው ብዬ አስባለሁ። ተቃዋሚውን ወገን ወክለው የተወዳደሩት የምክር ቤት አባል ማርቲን ፋዩሉ ይህ ለእኔ ታላቅ ቀን ነው፣ ለኮንጎም ታላቅ ቀን ነው። ምክንያቱም አምባገነንነት አክትሟል። ከ20 ዓመታት በኋላ የገዢ ፓርቲ ሥልጣን አብቅቷል። የ18 ዓመታት የጆዜፍ ካቢላ መንግሥት መጨረሻ ሆኗል። ነገር ግን ተቃዋሚዎች በተጠናከሩባቸው የሀገሪቱ ምስራቃዊ ክፍል ያሉት ቤኒና ቡቴምቦ በምዕራብ ደግሞ ድንቢ ነዋሪዎች በምርጫው ከመሳተፍ ታግደዋል። የሀገሪቱ ፕሬዚደንት ጆዜፍ ካቢላ ድምፅ የሚሰጠው በኤሌክትሮኒክስ መሳሪያ በመሆኑ ኢቦላ በሽታን ሊያዛምት ይችላል በሚል ምርጫው እስከ መጋቢት ወር እንዲዘገይ ወስነዋል። የዓለም የጤና ድርጅት ጠበብት ግን ሰዎች እንዲመርጡ ለማመቻቸት ሲባል የሚቻለውን ጥንቃቄ ሁሉ ተደርጓል ብለዋል። ቤኒ ያሉት አክቲቪስቶች በበኩላቸው ሰዎች እንዲመርጡ ሲሉ የምርጫ ጣቢያዎች አዘጋጅተዋል። የምርጫ ኮሚሽን ይቀበላቸው እንደሆነ ግን አይታወቅም። በኮንጎ ምርጫ ዓለም አቀፍ ታዛቢዎች እንዲመለከቱ አልተፈቀደም። የኮንጎ ብሔራዊ ኤፒስኮፓል ኮንፈረንስ ዋና ጸሐፊ አባ ዶኔቴን ኢንሾል በምርጫው ወቅት ስለታዩት ጉድለቶች ገልጸዋል። ታዛቢዎች በምርጫ ጣቢያዎቹ እንዳይመለከቱ ታግደዋል የሚሉ 115 ሪፖርቶች ቀርበዋል። በምርጫ ጣቢያዎች ምስክሮች እንዳይገኙ ታግደዋል ወይም አልተካተቱም የሚሉ 96 ሌሎች ሪፖርቶችም አሉ። የማበላሸት ተግባርም ነበር። ስለሆነም ህዝቡ ተቆጥቷል። አንዳንድ የምርጫ ጣቢያዎች የምርጫ መሳሪያዎች ስላልደረሱላቸው ከብዙ ሰዓታት በኋላ ነው የተከፈቱት። የምርጫ መሳሪያዎቹ ከደረሱ በኋላም ብዙዎቹ የማይሰሩ ነበሩ። የልሙምባሺ የምርጫ ጣቢያ ኃላፊ ለአምስት ሰዓታት ያህል የምርጫ መሳሪያ እንዲመጣልን ስንጠብቅ ቆየን መሳሪያዎቹ ለምን እንደዘገዩ የተሰጠን ምክንያት የለም። ናታሊያ ናሻሙከንድ የተባሉ መራጭ ደግሞ መሳሪያዎቹ ላይ መረጃውን የሚዘግበው ካርድ ስላልነበረ መምረጥ አልቻልንም። ከንጋት አንስቶ እዚህ ውለናል። አሁን መሽቷል፣ ግን ሳንመርጥ አንሄድም። መፍትሄ ማግኘት ይኖርባቸዋል። የምርጫው ውጤት በአንድ ሳምንት ውስጥ እንደሚታወቅ ተገልጿል። መለስ ብለን ደግሞ ወደ ዘገባው እንመለሳለን። ይሄንን የምናቀርበውን ዘገባ ቀደም ሲል ለማቅረብ እየሞከርን ነበር፣ ነገር ግን ከዘጋቢያችን ጋር የኢንተርኔት ግንኙነት፣ የስልክ ግንኙነት እየተበላሸ ነው። ሰሞኑን በተለይ የተሻለው ነገር የለም። የስልክ ጉዳይ እየባሰበት ነው። ታሪኩ እንደዚህ ነው። በምዕራብ ወለጋ ዞን ጉሊሶ ወረዳ የመንግስት ወታደሮች አምስት ሰዎች ገድለው ጥቂቶቹን ደግሞ አቁስለዋል በማለት የተጎጂ ቤተሰቦችና በአካባቢው የነበሩ ሰዎች ለቪኦኤ ተናግረዋል። ቀደም ሲል እንዳልኩት የነቀምቴ ዘጋቢያችን ናኮር መልካን በስልክ መስመር ለማግኘት ጥረናል፣ አልተቻለም። ኢንተርኔትም አይሰራም። ነገር ግን ቀደም ሲል የላከልንን ጽሁፍ አቀናብረን እንደሚከተለው እናቀርባለን። ባለፈው ሳምንት ታህሳስ 19 2011 ዓ.ም። ዕለተ ዓርብ ነው። ግድያው በጉልሶ ወረዳ ኩርፌሳ ቀበሌ እንደ ተፈጸመ የተናገሩት ስማቸው እንዳይጠቀስ የገል የጠየቁት ግለሰብ ሰዎቹ ያለ ምክንያት ነው የተገደሉት ይላሉ። ወደ እስር ቤት አካባቢ አስከሬኑን ይዘው መጡ። ይህንን ብቻ ነው የምናውቀው እንጂ ሌላ አንድም የተጨበጠ የምናውቀው ነገር የለም። በሰላም ነው ከቤት የወጣው። የቀን ሥራ እየሰራ የሚተዳደር በምንም ውስጥ ተሳትፎ የማያውቅ እና አስከሬኑን በአምቡላንስ ሲያመጡ ብቻ ነው ያየ ነው። ግለሰቦቹ የዕለት ጉርሳቸውን ለመፈለግና ቤተሰባቸውን ለማስተዳደር በቀን ሥራ የተሰማሩ መሆናቸውንም ገልጠዋል እኒሁ ታዛቢ። ከሞቱት ሰዎች በተጨማሪም ጥቂቶቹ መቁሰላቸውን የሚናገሩት እኚሁ ግለሰብ በአካባቢው የሚኖሩ ሰዎች ንብረትም ወድሟል ይላሉ። ወንድማቸው የመንግስት ታጣቂ በተኮሰ ጥይት መሞቱን የሚናገሩት ስማቸውን መጥቀስ ያልፈለጉ ሌላ ግለሰብ ወንድማቸው ለስራ ወጥተው አስከሬናቸው ወደ ቤት እንደተመለሰ ያስረዳሉ። አንደኛ ይሄ መሆን የሌለበት ነገር ነው። ከተጋጨም ችግር ከፈጠረው ቡድን ይጋጫል እንጂ ሰላማዊ ህዝብ መሞቱ፣ የሰላማዊ ህዝብ ንብረት መጎዳቱ ትክክል እንዳልሆነ ነው እየተሰማን ያለው። ለዚህ ደግሞ መንግሥት ጉዳዩን አይቶ መልስ መስጠት አለበት። እንደ ወረዳ ከዞን አስተዳደር ጋር ውይይት ተደርጎ ለእነዚህ ለተጎዱ ሰዎች እርዳታ የሚደረግበት መንገድን ለማበጀት እየተሰራ ነው። የወረዳው የጸጥታና የአስተዳደር ጽህፈት ቤት ኃላፊ አቶ ሂካ በቀለ የመንግስት መከላከያ ሰራዊት የአምስት ሰዎች ህይወት መጥፋት ምክንያት መሆኑን ድርጊቱ በጣም እንዳሳዘናቸው ገልጠዋል። የንጹሐን ህይወት በከንቱ መጥፋቱንና ንብረት መውደሙን አጥብቀው እንደሚያወግዙ ገልጠው ለበላይ አካል ከማሳወቅ ውጪ ምንም የሚያደርጉት ነገር እንደሌለ ይናገራሉ። ለተጎጂ ቤተሰቦች ያላቸውን መልእክትም እንዲህ አሰምተዋል። በሌላ በኩል ባለፈው ሳምንት በጊምቢ ከተማ የተከፈተው የኦነግ ጽፈት ቤት ትላንት በመንግስት ታጣቂዎች መሰበሩን እና የስራ ዶኩመንቶች ወይም ሰነዶች መወሰዳቸውን የጽህፈት ቤቱ የማስታወቂያ ባለሙያ አቶ ቱምሳ ተናግረዋል። በተጨማሪም የጽህፈት ቤቱ ሰራተኛ መታሰሩን ለአሜሪካ ድምፅ ገልጠዋል። በዚህ በጉልሶ ወረዳ በመንግስት አጣቂዎች የተፈጸመ ስለተባለው በደል ከዞኑ አስተዳደርና የአካባቢው ኮማንድ ፖስት ማብራሪያ ብንጠይቅም በስብሰባው ምክንያት ልናገኛቸው አልቻልንም ሲል ናኮር መልካ ዘገባውን አድርሶናል። ተከታትሎም ይዘግባል። በድጋሜ ናኮርን እናመሰግናለን። አሉላ ናኮርን በስልክ ማግኘት ብንችል ኖሮ ጽሁፉን ቀደም ብሎ መላኩ በጀን። ይህን ኢንተርኔት መዝጋት ቢቀር ግን ደግሞ ስራችን የተቃና ያደርገው ነበር። ለማንኛውም ናኮር በድጋሜ እናመሰግናለን። አሁን የሁለተኛው አጋማሽ ገና ድሮ ገብተናል ማለት ይቻላል። በዚህ ሰዓት ገብተን ወጣን እኮ አሉላ። እንደገና ወደ ዘገባ መጣ። አሁን ስፖርት የዛሬውን ስፖርት ቅንብር ያሰናዳልን የአዲስ አበባ ተባባሪ የስፖርት አዘጋጅ ገዛሀኝ ሲሆን መስቀል ነው። በሀገር ውስጥ የእግር ኳስ ዜና ጀምራለሁ። የመርሃ ግብር መቆራረጥና ከመቼውም ጊዜ የከፋ የጎል ድርቅ የሚታይበት የኢትዮጵያ ፕሪሚየር ሊግ ትናንት በአዲስ አበባና በክልል ከተሞች ስድስት ግጥሚያዎችን አከናውነዋል። ከስድስት ግጥሚያዎች ሁለት ጨዋታዎች በጠባብ ውጤት ከማሸነፋቸው ውጪ አራት ጨዋታዎች ባዶ ለባዶና አንድ አቻ መጠናቀቃቸው ፕሪምየር ሊጉ ምን ያህል በጎል ድርቅ የተመታ መሆኑን አመላክቷል። እዚህ በአዲስ አበባ ስቴዲየም የምን ጊዜም ተቀናቃኞቹ ቅዱስ ጊዮርጊስና ኢትዮጵያ ቡና ዘጠና ደቂቃ ምንም ጎል ያልተቆጠረበት ባዶ ለባዶ ተጠናቋል። በጨዋታው ሂደትም ይሄ ነው የሚባል ማራኪ እንቅስቃሴ ሳይታይ በሁለቱም በኩል በደካማ እንቅስቃሴያቸው ተጠናቋል። ጨዋታውን ለማየት የገባውን ያህል ቲኬት አልቆ ቦታ ጠቦ የተመለሰው በርካታ ህዝብ ነበር። ከተጓጓለት ጨዋታ ይልቅ የሁለቱም ደጋፊዎች በየዞናቸው ሆነው ያሰሙት ህብረ ዝማሬ የበለጠ ትኩረት የሳበ ሆነዋል። ከጨዋታው በፊት የሰላም እናቶች ለተመልካቹና ለተጫዋቾቹ ተንበርክከው እያለቀሱ ተማጽኗቸውን ማሳየታቸው እጅግ ልብ የሚነካ ነበር። ስቴዲየም የሚቀሰቀስ ረብሻ መታየትም መደገምም የለበትም፣ የሚል ምክርና ተማጽኗቸው ካቀረቡት የሰላም እናቶች መካከል የሰላም ሚኒስትሯ ወይዘሮ መፋሪያት ካሚልና የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ሂሩት ይገኙበታል። በሌሎች ከተሞችም መቀሌ ላይ ሱል ሽሬ ከመቀሌ ሰባ አንድርታ ባዶ ለባዶ ባህር ዳር ላይ ባህር ዳር ከተማ ከመከላከያ አንድ ለአንድ ሲለያዩ ሀዋሳ ላይ ሀዋሳ ከተማ በሲዳማ ቡና አንድ ለባዶ ተሸንፏል። አዳማ ከተማም ደቡብ ፖሊስን እንዲሁ አንድ ለባዶ አሸንፏል። የባህር ዳር ከተማና የመከላከያ አሰልጣኞች ጳውሎስ ጌታቸውና ስዩም ከበደ ስለ ጨዋታው አስተያየታቸውን አስደምጠዋል። በቅድሚያ የባህር ዳር ከተማው አሰልጣኝ ጳውሎስ ጌታቸው ስለ ነገር አላስብበት ምክንያቱም ማንም ልጅ መጫወት እንደሚችልበት ያየውበት ጨዋታ ስለሆነ ለእኔ ውጤቱ ቢያስከፋኝ፣ በሌላ በኩል ደግሞ ሀያ አምስቱ ልጆች ዝግጁ መሆናቸውን ያየሁበት ጨዋታ። ሁሉም ቲሞች ለማሸነፍ ነው የሚመጡ አይመስለኝም፣ እኩል ለእኩል ብለው ነው። ይሄ ለእኛ በተለይ ለእኔ ክብር ነው። ምክንያቱም ከታች ከመጣ ቲም ሁል ጊዜ ነጥብ ሊወሰድበት ነበር የሚፈልገው ዛሬ ባህር ዳር ይህን ያህል ፍራቻ መደረጉ ለእኔ ደስተኛ ነኝ ና የቲሜን ጥንካሬ ያሳያል ና በጣም በጣም ደስተኛ ነኝ። የመከላከያው ስዩም መከበደም በበኩሉ I እዚህ ወራይ ታሪቻ መሄዳችን ላይ ስንጫወት አሁንም ቀድሞ እየገባብን እየተነሳን ያለ ነው እና ተነስቶ ነጥ የያዙ ጥሩ ነገር ሆኖ ሳለ በዚህ በኩል ያለንን ክፍተት ግን እናስተካክላለን ብዬ አስባለሁ። ከመጀመሪያ ማቀደን የተነሳ ነው፣ ሻምፒዮና መስመር ውስጥ መግባት አለብን። ያንን ራዕይ አድርገን ነው የምንንቀሳቀሰው። አሁን በእውነት ለመናገር ከሆነ መከላከያ ቡድኑ በማንኛውም የፕሪሚየር ሊግ ክለቦች በሁሉም ዘንዳ ጥሩ ተፈሪነት እንዳለ ወይንም ጥሩ ክብር እንዳለው ይሰማኛል። ይህ ጠንክረን በመስራታችን ነው። ያለውን አጠቃላይ ነገሮች አርመን እዛ ትራክ ውስጥ ለመግባት ነው። የደረጃ ሰንጠረዡንና የኮከብ ጎል አግቢዎቹን ትክክለኛ ቅርጽ ለመግለጽ አስራ ስድስቱም ክለቦች እኩል ጨዋታ ባለማድረጋቸው አስቸጋሪና አጠራጣሪም ይሆናል። ሆኖም ግን የተወሰኑ ቡድኖች ተስተካካይ ጨዋታዎች እንዳለ ሆኖ ኢትዮጵያ ቡናና ሐዋሳ ከተማ በአስራ አምስትና በአስራ አራት ነጥብ አንደኛና ሁለተኛ ሲሆኑ ሲዳማ ቡናና ባህርዳር ከተማም በእኩል ነጥብ ሶስተኛና አራተኛ ሆነው ተከትለዋል። መልካሙ ዜና ግን ባለፈው ሳምንት ሳምንትም ሆነ በዚህኛው ሳምንት በአዲስ አበባና በክልል ስቴዲየም ረብሻ ሳይከሰት በሰላም ማለፉ አስደሳች ዜና ነው። ወደፊትም ስፖርታዊ ጨዋነት በዚሁ መልኩ ይበል ይቀጥል እንላለን። ወደ ባህር ማዶ ስንሸጋገር የእንግሊዝ ፕሪሚየር ሊግ በተለመደው የቦክሲንግ ዴይ ና የበዓል ሰሞን ተደራራቢ ጨዋታዎች የተጀመረ ሲሆን ሌሎችም የአውሮፓ ሊጎች በገና በዓልና በአዲስ ዓመት እረፍት ላይ ይሰነብታሉ። በእንግሊዝ ፕሪምየር ሊግ የመጀመሪያው ዙር ሳይሸነፍ በበላይነት ያጠናቀቀው ሊቨርፑል ከትላንት በስቲያ ቅዳሜ አርሰናልን በፍጹም የጨዋታ ብልጫ አምስት ለአንድ በማሸነፍ ሁለተኛውን ዙር በድል ጀምሯል። አስፈሪዎቹ ሶስቱ የሊቨርፑል አጥቂዎች ፈርሚኒሆ ኦማኔና ሳላህ ያላቸው መግባባትና መናበብ አስገራሚ ነው። በፍጹም ቅጣት ግብ ያስቆጠረው መሐመድ ሳላህ ከጎሉ አፍ ላይ ማግባት የሚችለውን ኳስ ለሳዲ ኦማኔ አቀብሎት እንዲያገባ ከማድረጉም ሌላ እሱ የቡድኑ ፍጹም ቅጣት መቺ ሆኖ የተገኘውን ፍጹም ቅጣት ለሌላው ጓደኛው ለፈርሚኒሆ እንዲመታ ለቆለት እንዲያገባ ማድረጉ የተጫዋቹን መልካም ሰብዕና አመላክቷል። የመጀመሪያዎቹን ሁለት ግሩም ድንቅ ጎሎች ያስመዘገበው ፈርሚኒሆ የተለቀቀለትን ፍጹም ቅጣት አክሎ በአንድ ጨዋታ ሶስት ጎል ሃትሪክ የሰራ ተጫዋች ሆነዋል። ያለፉትን ተከታታይ ጨዋታዎች በድል የሰነበተው አርሴናል በቅዳሜው ምሽት በሊቨርፑል ፊት ኢምንት ሆኖ ትንሽ ሆኖ ታይቷል። የሊቨርፑልን የበላይነት የተመለከቱ የእግር ኳስ አፍቃሪዎችም ዘንድሮ ጊዜው የሊቨርፑል ነው ሲሉ ተሰምተዋል ማንቸስተር ዩናይትድ ቦርንማውዝን አራት ለአንድ ማንቸስተር ሲቲ ሳውዝሃምብተንን ሶስት ለአንድ አሸንፈዋል ሌሎች ጨዋታዎችም ተካሂደዋል የደረጃ ሰንጠረዡን ሊቨርፑል በሃምሳ አራት መሪነቱን አጠናክሯል ማንቸስተር ሲቲ በአርባ ሰባት ነጥብ ሁለተኛ ቶተንሃምና ቸልሲ ቼልሲ በ45ና በ43 ሶስተኛና አራተኛ ናቸው። ኮከብ ጎል አግቢነቱን የሊቨርፑሉ መሐመድ ሳላህና የአርሴናሉ ኦቢሚያንግ በእኩል አስራ ሁለት ጎል መሪነቱን በጋራ ይዘዋል። ገዛ ሲሆን መስቀልን ለዘገባው እናመሰግናለን። አሁን ወደ ተከታዩ ቅንብር እንሻገር። ኢትዮጵያን ዳያስፖራ ትረስ ፈንድ በሚለው የእንግሊዝኛ መጠሪያ ስም የሚታወቀው ባለአደራ ቦርድ በውጭ አገር ከኢትዮጵያ ውጭ ማለት ነው ኢትዮጵያውያንና ትውልደ ኢትዮጵያ የሚያሰባስብ ገንዘብ ከአንድ ሚሊዮን መብለጡን ይፋ አደረገ። ቺነ መጨረሻው እንደገና የሚሰበሰበው ገንዘብ ከአንድ ሚሊዮን በልጧል ነው አንድ ዶላር በቀን በሚል ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተቋቋመው ቡድን ተስፋና ፈተናውንም ጠቁሟል። አሉላ ከበደ ለአዲሱ ዓመት ዋዜማ የማካሪ ቦርዱን ሊቀመንበር ፕሮፌሰር አለማየሁ ገብረማርያምን አነጋግሯል። ለአዲስ ዓመት ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ እንኳን ለአውሮፓውያን አዲስ ዓመት 2019 በሰላም አደረሶ እንኳን አብሮ አደረሰን። አሉላ አንተንም የአሜሪካን ድምጽ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ። በአዲሱ ዓመት ጓዜማ ፕሮፌሰር አለማየሁ በሁለት ቀን መቁጠሪያዎች የምንቆጥር ቆጥር ሰዎች ነን እና በውጭ ሀገር ሲኖሩ ታዲያ ወደ ኢትዮጵያ ቀን መቁጠሪያ ስንመለስ ቡድናችሁ፣ ቀደም ብለን በመግቢያችን አስተዋውቀናል ኢትዮጵያን ዳያስፖራ ትረስፈንድ ኢትዮጵያን ለመርዳት አንድ ዶላር በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን ሚሊዮን ዶላር አልፏል። እንደውም ዛሬ ማለዳ አንድ ሚሊዮን ሶስት መቶ ዘጠና ሶስት ሺ ሰባት መቶ ሰማኒያ አምስት ይላል ወይ፣ መጨረሻ ያየሁት ቁጥር እየገሰገሰ መሆኑን ያሳያል። ፈተናና እድሎቻችሁን አለፍ አለፍ እያን እንመለከታለን። እስኪ አሁን ስላላችሁበት ሁኔታ ባጭሩ። እሺ፣ አመሰግናለሁ። ስለ ሁለት አዲስ አመት ማክበራችን እኔ በጣም ደስ ይለኛል፣ ምክንያቱም በኢትዮጵያ ዘመን አቆጣጠር እድሜን በስምንት አመት እየቀነሱ ለማውራት ወጣት ያደርጎታል አዎ እንግዲህ እንዳለም አስደሳች የሆነ ሁኔታ ላይ ነው ያለ ነው እንደምታስታውሰው የዛሬ ሁለት ሳምንት አምስት መቶ ሺ ብር ገና ማለፋችን ነበር እና ይሄንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጤ እና ቅሬታ አሰሙ ይህን ምንድን ነው አሜሪካ መጥቼ እንኳን ሀምሳ ሺ ሰው ቸመጥተው ላይኝ በጭብጨባ በሆያ ወዬ በደስታ ተቀብለውኝ ነበር ግን አሁን ከዛ እንኳን ሶስት ሺ የማይሞላ ሰው አንድ ብር ሊለግሰኝ አልቻለም ብለው ተናገሩ። ሌላውም ደግሞ ዲያስፖራው እኮ አስር ጥያቄ ጠይቆ አንድ ብር እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው፣ ምናልባት አብዛኛው ልል ይችላለሁ። ሌሎቻችን ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን ሁለት ሳምንት በማይሞላ ጊዜ ውስጥ እንግዲህ አንድ ሚሊዮን ብር አገኘን ለማለት ይችላለሁ እና እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ እንደውም አሁን ስንጠራቸው ፈንድሬይዘር ኢንቺፍ እያለ ነው። በሳቸው ድጋፍ ነው እዚህ ልንደስ የቻለው። ዋናው የባላደራ ቦርዱ ገንዘብ አሰባሰቢ ኃይል ውስጥ ገብተዋል። እሳቸው የሞራል ድጋፍ ነው የሚሰጡን እስካሁን ድረስ። ያም ድጋፍ ህዝቡን በዲያስፖራ በጣም ሊያነቃቃው ችሏል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግ እና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዲያስፖራው ምን ያህል ተቀባይነት እና ተሰሚነት እንዳላቸው ነው ለእኛ ያረጋገጠልን። በምንም አይነት አንድ ሚሊዮን ብር በሁለት ሳምንት ውስጥ ልንሰበስብ አንችልም ነበር ግን ያ መልእክት በዲያስፖራው ሲያስተጋባ ብዙውን ሰው ልቡን የነካው ይመስለኛል። ምክንያቱም ማሰብ ትችላለ ሁለት ሺ ስምንት መቶ አስራ ስምንት ገደማ ነበረ የዛሬ ሁለት ሳምንት፣ አሁን ከአስር ሺ ሰባት መቶ በላይ ነው ሰው የተሳተፈው ማለት ነው። ስለዚህ ይሄ ስራ ቀላል ነው ብዬ አልገምቶም። አሁን ደግሞ እየገሰገሰ ስለሆነ ምናልባት በሚቀጥሉ ሁለት ሳምንት ውስጥ ወይም ሳያንስ ሁለት ሚሊዮን ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰምናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን። በሆነ ወር መልካም። ይህ እንቅስቃሴያችሁ ብዙዎችን ኪሳቸውን ከፈታ አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል ቀደም ብሎ እንደጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ሲጀምሩ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ ከዚህ ቀደም ገንዘብ ድጋፍ፣ መዋጮዎች፣ ብዙ እርዳታ የተደረገባቸው እንቅስቃሴዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በግዛቶች በአገሮች ተከፋፍሎ ይታያል፣ በማፕ ላይ መታየት በሚችል ደረጃ አስቀምጣችኋል። እስኪ ስለ እሱ በመጠኑ ይግለጹልን። ልክ ነው። እንግዲህ እኛ ከአሁኑም በፊት የተናገርነው ምንድን ነው ምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። የምናደርገው ነገር ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር ግልጽ ነው። እኛ ግልጽ መጽሐፍ ነን ብለን ስለምናምን ሰውም እንዲያይና ራሱም ደግሞ እንዲገነዘብ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስንት ተሰጠ፣ ከአሜሪካ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ ማለት ነው። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ ዋሽንግተን ዲሲ በሚኒሶታና በሎስ አንጀለስ የሚወጡት መዋጮች ስሞታ ለማሰማት ሳይሆን በመቶ ነው የሚቆጠሩት አምስት መቶ ከአንድ ቦታ ስድስት መቶ ምናምን ነው ይሄ እንግዲህ ትንሽ ሰው እንዲረዳውና እንዲገነዘብ ለማለት ነው እንጂ እንግዲህ ዋሽንግተን ዲሲ ሀያ አምስት ሺህ ከወጣ ሎስ አንጀለስ አስር ሺህ ከወጣ ሚነሶታ ሀያ ሺህ ከወጣ ያ ሁሉ ሰው እሳቸውን መጥቶ ያየው ሰው አሁን ለምን ሸርተት እንዳለና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽ እና ሕሊናውንም እንዲመለከት ማለት ነው። በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎችም የሚሉት ያን የነበር ገንዘብ መሰብሰብ እሳቸው በመጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ የመሳሰሉትን ነገር ማድረግ የነበረባቸው ያን ነው ይባላል። ግን ያ ደግሞ እንዳይደረግ በሀገሩ ሕግ እንደሚታወቀው ከአሁን በፊት ለሬኔሳንስ ዳም ለተባለው ገንዘብ ተሰብስቦ ህገ ወጥ በሆነ መንገድ የኢትዮጵያ ሕዝብ ስድስት ነጥብ ሚሊዮን እንዲከፍል ተደርጓል፣ የዛሬ ሁለት ሶስት አመት። ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ህጋዊ በሆነ መንገድ እና እያንዳንዷ በህግ የምትጠየቀውን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል። ቅድም የሰው መንፈስ ተነቃቅቷል፣ ወደፊት እየገፋ ነው። ስራ ለማየው የኢትዮጵያን መጪ ጊዜ እድልና ፈተናዎች ይልቁንም ኢትዮጵያን ዳያስፖራ ትረስ ፈንድ በሊቀመንበርነት የሚመሩት የአማካሪ ቦርድ የሚሰራውን ስራ ጨምሮ ካሉበት ካሊፎርኒያም ቢሆን በምስል በቪዲዮ የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን። የአዲስ አመት ዋዜማ መልእክቶንም ለውን ቡድናቸው እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያና ለጊዜው አመሰግናለሁ። እንግዲህ እርስዎ ወደኋላ ጥቂት ሰዓታት ኖት፣ አዲሱን አመት ቀድመኖት የምንገባ ይመስለኛል። ለሁሉም በድጋሚ መልካም አዲስ አመት። እኔም አመሰግናለሁ። እንግዲህ ያው በሁለት አመት ስለምንጠቀም እንግዲህ ከአሁን በኋላ ጠቅሰኝ ያው እድሜ ሀያ ዘጠኝ አመት ነው። እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ መልካም ቀን መልካም ቀን የአዲሱ ዓመት ዜማ ጀምረዋል። ጃን ሊነን ኢማጂን እያለ ነው። አዲሱ ኢማጂን። አሉላ ኒው ዚላንድ፣ አውስትሬሊያ፣ ኮሪያ አካባቢ አመቱ ተጀምሯል። አመቱ ተጀምረዋል። በልዩ መልካም አዲስ ዓመት። ደህና ደሩ ጥረቅ ለማት የተዋጠውን ኒውዮርክ